አብዛኛዎቹ በቅርቡ የወጣው የተባበሩት መንግስታት ድርጅት ጽሕፈት ቤት ጥናት እንደሚመሰክረው በከባድ ሥራና ጉልበት በሚጠይቅ ጤንነትንም በሚጎዳ የሥራ መስኮች ላይ የተሰማሩ ለጋ ልጆች ናቸው። እነዚህ ልጆች ያላቸው ምርጫ ሥራ ካላገኙ፣ ሥራም ካልያዙ በረሃ ባለንጋ መቀጣት ነው ወይም ደግሞ የተገኘውን አጋጣሚ ተጠቅሞ ስራ ላይ ተሰማርቶ ለዳቦ የምትሆነ ትንሽ ገንዘብንም ማግኘት ነው። ድህነት በተስፋፋበት አካባቢዎች ወጣት ልጆችን ከሥራ ዓለም ነፃ ለማድረግ መሞከር የማይቻል ነገር ነው የሚሉት ወይዘሮ ኢሪስ ሽቶልስ የጀርመኑ የቴር ደሆምስ የበጎ አድራጎት ድርጅት ተጠሪ፣ ወጣት ልጆች ምንም አይነት ሥራ ተቀጥረው አይስሩ የሚለውን የዓለም አቀፉን የሠራተኞች ማኅበር የኢሎን ጥያቄና ደንብ እሳቸው መቀበል እሱንም እንዲከበር መታገል ከንቱ ነው ብለው ይሟገታሉ። በጥቅሉ ሳይሆን የሥራውን አይነት ከግምት ውስጥ አስገብቶ ማየትና መመርመር አስፈላጊ ነገር ነው። የሥራው ሰዓት ምን ያህል ጊዜ ነው ተብሎም መጠየቅ ይኖርበታል። ሥራውም የሚገባደድበት ሁኔታ እና ቦታውም አብሮም መታየት ይኖርበታል። በታይላንድ ለምሳሌ ዓሳዎችን የሚያጸዱና የሚቆራርጡ ቅንቡርስ መሳይ አሳዘሮችን ከቅርፊታቸው የሚያላቅቁና እነሱን የሚፈለፍሉ ይህንንም ለዓለም ገበያ የሚያቀርቡ ፋብሪካዎች ውስጥ ተቀጥረው የሚሰሩትን ወጣቶች አትስሩ ብሎ እነሱን ከሥራ ማገድ ጥቅም እንደሌለው ሴትዮዋ ይህን ምሳሌ ወስደው ለማስረዳትም ይጥራሉ። ልጆቹን እዛ ፋብሪካ ውስጥ አትስሩ ብሎ እነሱን መከልከል፣ እዚያ ደግሞ ለልጆቹ ጥሩ ደሞዝ ይከፈላቸዋል። እነዚህን ልጆች አሳልፎ ሕግ ለማያከብሩ ለአነስተኛ ሰሪዎች በትንሽ ገንዘብ ተቀጥረው እንዲሰሩ መንገድ ላይ እንደመበተን ያህል ነው። በህንድ አገር ለአውሮፓ ገበያ የመቃብር ድንጋይ የሚፈልጡና የሚጠርቡትን ልጆች ሥራ እዚያ አይቶ ዛሬ የወጣው ሀተታ እዚህ እንደተነበበው ይህን ድርጊት ጸሐፊው ወንጀል ነው ብሎ አሰሪውንም ተጠቃሚውንም ህዝብ አንድ ላይ አብሮ ከሰዋል። የወጣት ሴተኛ አዳሪዎችንም ጉዳይ እንደዚሁ ሌሎቹ አንስተው ተመሳሳይ ክስ ዛሬ ሰንዝረዋል። ድህነትን ከምድረ ገጽ በአንዴ ማጥፋት እንደማይቻል ሁሉ ወጣት ልጆችን ከሥራ ዓለም በአንዴ እንደዚሁ ማራቅ አይቻልም። ግን ደግሞ ትልቁ ቁም ነገር መረሳት የለበትም። ለዋቂ ሠራተኞች በሕጉ መሠረት የሚቆረጥላቸው ቀን ሆነ የወር ደመወዝ ለእነሱም ለወጣት ልጆች በሕግ ተደንግጎ መቀመጥም ይኖርበታል። ልጆች የነጻ ትምህርት አግኝተው እዚህ እንደሚባለው ወደ ትምህርት ቤት ካልተላኩ መጪው ትውልድ በዚህ ሐሳብ ላይም ሁሉም ይስማማሉ የድሆች መሰባሰቢያ ትውልድ ይሆናል ብለው አብዛኛዎቹ እዚህ ሰግተዋል። ይልማይል ሚካኤል ዶቸ ቨለ ራዲዮ ጣቢያ ከበርሊን ከተማ